ካንሰር ልብና ስኳርን የመሳሰሉ ተላላፊ ያልሆኑ በሽታዎች በገዳይነታቸው ግንባር ቀደም ከሚባሉት በሽታዎች ውስጥ እንደሚመደቡ የዘርፉ ባለሙያዎች ይገልጻሉ። እነዚህ በሽታዎች በዓለም ዙሪያ ከ36 ሚሊዮን በላይ ሰዎችን በየዓመቱ ለሕልፈተ ሕይወት እንደሚያበቁ መረጃዎች ያመለክታሉ። ጤነኛ ያልሆነ አመጋገብና የአኗኗር ዘይቤዎች፣ ሲጋራ ማጨስ፣ አልኮል መጠጣትና በቂ አካል ብቃት እንቅስቃሴ አለማድረግ ለእነዚህ በሽታዎች መንስኤ ተደርገው ይጠቀሳሉ። በዚህም የተነሳ በሽታዎቹ በዓለም አቀፍ የሚሆን በሀገር አቀፍ ደረጃ ልዩ ትኩረት የሚፈልጉ ናቸው ይላሉ። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሆስፒታል የውስጥ ደዌ ሐኪምና የዓለም አቀፍ የስኳር ህመምተኞች ፌዴሬሽን የአፍሪካ ሪጅን ሊቀመንበር ዶክተር አህመድ ረጃ ተላላፊ ያልሆኑ በሽታዎች በአሁኑ ሰዓት ተለየ በጣም ትኩረት የተሰጠባቸው አራት ናቸው። እነሱም የስኳር ህመም፣ የካንሰር፣ የልብና የደም ዝውውር ህመምና የመተንፈሻ አካላት ህመም ናቸው። በዓለም የጤና ድርጅትም ሆነ በኢትዮጵያ ጤና ጥበቃ ሚኒስቴር ليت عبرت يا شياچوال تبقوا የወሰኑ ህመሞች ናቸው። ይሁን እንጂ ሀገራት በሽታውን ለመቆጣጠርና ለመከላከል የሚያደርጉት ጥረት የአሳሳቢነታቸውን ያህል እንዳልሆነ የዓለም አቀፉ የጤና ድርጅት በምህፃሩ ደብሊውኤችኦ በቅርቡ ባወጣው ዘገባ አመላክቷል። ክሊኒክ ኮምፔር የተባለ ለንደን የሚገኝ አንድ የጤና ተቋምም ከዓለም አቀፉ የጤና ድርጅት ደብሊውኤችኦ እና ከአሜሪካው ማዕከላዊ የመረጃ ድርጅት ሲአይኤ እና ከዓለም አቀፍ የሳንባ ጤና ድርጅት አገኘት ባለው መረጃ መሰረት የዓለም ሀገራት ከበሽታዎቹ ጋር ተያይዞ ያሉበትን ስጋት ደረጃ ከሰሞኑ ይፋ አድርጓል። በዚህም መሰረት ከፍተኛ የጤና ችግር ያለባቸውና የጤና ችግር ያለባቸው በሚል በሁለት ምድብ አስር አስር ሀገሮችን በቀዳሚነት አስቀምጧል። በመጀመሪያው ምድብ ማለትም ከፍተኛ የጤና ችግር ያለባቸው አስር ሀገራት የተካተቱበት ሲሆን ሲጋራ በማጨስና አልኮል በመጠጣት ቼክንና ስሎቬኪያን የመሳሰሉ በአብዛኛው የምስራቅ አውሮፓ ሀገራት በዚህ ዝርዝር ተቀምጠዋል። ዩኤስ አሜሪካ ከልክ ባለፈው ውፍረት የተነሳ ሰላሳ አምስት በመቶ የሚሆኑት ዜጎቿ ጤንነታቸው ስጋት ላይ ነው በ በሚል በዚህ ምድብ ውስጥ የተካተተች ብቸኛዋ አውሮፓዊ ያልሆነች ሀገር ነች። በሁለተኛው ምድብ ማለትም የጤና ችግር ካለባቸው አስር የዓለም ሀገራት ዝርዝር ውስጥ አፍጋኒስታንና ኔፓል በዚህ ዝርዝር ውስጥ የተቀመጡ ብቸኛዎቹ የኤዥያ ሀገራት ሲሆኑ ኢትዮጵያን ጨምሮ በአብዛኛው የአፍሪካ ሀገራት የተካተቱበት ነው። በእነዚህ የአፍሪካ ሀገራት ከደረጃው ዝርዝር አንጻር ሲታይ ስጋቱ መለስተኛ ይምሰል እንጂ በተለይ በኢትዮጵያ የካንሰር የልብና የስኳር በሽታዎችን የመሳሰሉ ተላላፊ ያልሆኑ በሽታዎች እየጨመሩ መምጣት ማውጣታቸው ይነገራል። በተለምዶ የሀብታም ሀገራትና ሰዎች ችግር ተደርገው ይወሰዱ የነበሩት እነዚህ በሽታዎች አሁን አሁን መካከለኛ ገቢ ያላቸውና ድሀ የሚባሉ ሀገራትና ሰዎችም እያጠቃ መምጣቱ እየተነገረ ነው። ለዚህ ደግሞ ጤነኛ ያልሆነ የአመጋገብና ና የአኗኗር ዘይቤ፣ የአልኮል መጠጥና ና የአደንዛዥ እጾች አጠቃቀም በድሀ ሀገራት እየተበራከተ መምጣቱ የበሽታዎቹ ስጋት እንዲጨምር ማድረጉን ባለሙያዎቹ ይናገራሉ። እነዚህ አራቱ ተላላፊ ያልሆኑ ህመሞች በጋራ የሚጋሯቸው አጋላጭ ሁኔታዎች አሉ። እነዚህም አጋላጭ ሁኔታዎች በመጨመራቸው ነው እነዚህ ህመሞች እየጨመሩ ያሉት ማለት ነው። የእነዚህ ህመሞች ስርጭት እየጨመረ በከፋ ደረጃ እየታየ ያለው በመልማት ላይ ባሉ ሀገራት ነው እንዲ ይቀባሉ ማለት ነው። በኢትዮጵያ ከከተሞች እድገት ጋር ተያይዞ በከተማ የሚገኙ ወጣቶች በተለይም የከፍተኛ ትምህርት ተቋማትና የሁለተኛ ደረጃ ትምህርት ቤት ተማሪዎችም ሳይቀር በጫትና በሺሻ እንዲሁም በአልኮል መጠጥ ሱስ መጠመድ እየተለመደ መምጣቱ ይነገራል። በሀገሪቱ በቂ የስፖርት ማዘውተሪያና የመዝናኛ ቦታዎች አለመኖርም ችግሩን እንዳባባሰው ይስተዋላል። ጤናማ ያልሆኑ የምግብ ሸቀጣሸቀጦች ለገበያ መቅረብም ሌላው የጤና ስጋት እየሆነ መምጣቱን ብዙዎች ይገልጻሉ። ዶክተር ስራ መድረጃ እንደሚሉት ችግሩን ለመፍታት የተቀናጀ ጥረት ይጠይቃል። የአመጋገብ ስርዓት ለማስተካከል አንደኛ የምግብ ፋብሪካዎች የሚያመርቷቸው ምግቦች ጤናማ እንዲሆን ይጠበቃል። የኢንዱስትሪ ሚኒስቴር ወደ ሀገር ውስጥ የሚፈቅዳቸው ፋብሪካዎችም ሆነ የንግድ ሚኒስቴር ወደ ሀገር ውስጥ እንዲገቡ የሚያደርጋቸው የምግብ አይነቶችም ልዩ ትኩረት ይፈልጋሉ። የከተማ መስተዳደሮች ለህብረተሰቡ ፓርኮች የማዘጋጀት የእግር እንቅስቃሴ የሚያደርግበት ሁኔታ እንዲመቻች፣ የጤና ጥበቃ ሚኒስቴርም ቢሆን ህብረተሰቡን በ ማሳወቅ ረገድ ብዙ ስራ ይጠበቅባቸዋልና የሁሉም ባለድርሻ አካላት የተቀናጀ ጥረት ይፈልጋል። እንደ ዓለም አቀፉ የጤና ድርጅት ዘገባ መንግስታት የዜጎቻቸውን የአኗኗር ዘይቤ እንዲሻሻል በማድረግ በበሽታዎቹ ሳቢያ የሚደርሰውን ጉዳት ለመቀነስ በርትተው ሊሰሩ ይገባል። በጉዳዩ ላይ የኢትዮጵያ የጤና ጥበቃ ሚኒስቴርን ለማነጋገር ያደረግነው ጥረት አልተሳካም።